ግራንድ አፍሪካ ራን ወይም ደግሞ ታላቁ ሩጫ በዋሽንግተን ዲሲ በሚል መጠሪያ የሚታወቀው ዓመታዊ የጎዳና ላይ ሩጫ ውድድር በቨርጂኒያ ግዛት አሌክዛንድሪያ ከተማ ቅዳሜ ዕለት ተካሂዷል። ዝግጅቱን ታድመናል። ለማናገር ዞር ብዬ በማናገር እንደሞከርኩት ደስታቸውን እየገለጹ ነው ያሉ የሰማችኋቸው በዚህ መሰናዶ አዘጋጅ ሁንስን ዶክተር ጋሻው አብዛን ነው። በዚህ ዙሪያ በምሽቱ ዘገባ ይኖረናል። የቲያትርና የፊልም ባለሙያ እንዲሁም ደግሞ መምህርና የሲኒማ ጋለሪ የ ማህበራዊ ሚዲያ የመወያያና የትስስር መድረክ መስራች ከሆነው ኤልያስ ማዳጋም በምሽቱ ቆይታ ይኖረናል። ስፖርትና ሰዓት እንዳፈቀደም ደግሞ ሙዚቃም የምናቀርብላችሁ ይሆናል። ሰላም ጤና ስጥልኝ፣ የተወደዳችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ሰኞ ጥቅምት 7 2015 ዓ.ም የጋቢና ዜና መሰናደው ከአሁን ሰዓት ጀምሮ ወደ እናንተ መድረሱ ይቀጥላል። ከኛ ጋር ቀጣዮቹ ደቂቃዎች፣ 30 ደቂቃዎች አብራችሁን ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመ መሰናደውን በመምራት ኤልያስ አስማረ በድምፅና ምስል ምህንድስና ነው። ከመላው የአሜሪካ ድምፅ ዘጋቢዎች፣ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን ነው አብራችሁ ነው ግቢያችን ላይ እንዳስተዋወቅ ነው። ዝግጅታችንን የምንጀምረው በግራንድ አፍሪካ ራን ወይም ደግሞ ታላቁ ሩጫ በዲሲ በሚል መጠሪያ የሚታወቀው ዓመታዊ የጎዳና ላይ ውድድርን በተመለከተ ነው። ይህ ውድድር ቅዳሜ ዕለት በቨርጂኒያ ግዛት አሌግዛንድሪያ ከተማ ተካሂዷል። ይህንን ስፖርታዊ ክንውን ሀብታሙ ስዩም ተከታትሎታል። ቅዳሜ ማለዳ በስፖርታዊ ትጥቅ ደምቀው ሰውነታቸውን በሀገርኛ ሙዚቃዎች የሚያፍታቱት እኒ ትውልደ ኢትዮጵያውያንና አሜሪካውያን የዓመታዊው የስፖርትና የበጎ አድራጎት መድረክ ታዳሚዎች ናቸው። የዘንድሮው ታላቅ ሩጫ በዲሲ ግራንድ አፍሪካን ረን ተሳታፊዎችን ለማበረታታት በአካል ከተገኙት የመንግስት ባለስልጣናትና እውቅ ኢትዮጵያን መካከል በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለና ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ምክትል ኮሚሽነር አትሌት ደራርቱ ቱሉ ለተወዳዳሪዎች እንኳን ደህና መጣችሁ መልእክት አስተላልፈዋል። አብሮነት ይሻላል በሚል መፈክር ለሚካሄደው ሩጫ በመካከላቸው በመገኘቴ በጣም ደስ ይለኛል። የተሳካ ሩጫ እንዲሆን እመኛለሁ። መልካም ቀን። እኔና ጓደኞቼ ከእናንተ ጋር ለመሮጥ እዚህ ስለተገኘን አምባሳደርን ጨምሮ ሌሎች እንግዶችን ጨምሮ በጣም ደስ ይለናል። እንወዳቸዋለን። አብረን እንሮጣለን። አብረን ለኢትዮጵያ ሰላም ደግሞ እንቆማለን። አብሮነት ይሻላል በምን መሪ ቃል የተዘጋጀው የግራንድ አፍሪካራን አዘጋጆችን፣ ዶክተር ጋሻውን፣ ሌሎችን፣ ክሩ ጋዜጠኞች፣ የሚዲያ ባለሙያዎች በሙሉ በጣም እናመሰግናለን። የተባረከ ቀን ይሁንልን። ተቀደሰ ቀን ይሁንልን። ሰላም ለኢትዮጵያ ለሁል ጊዜ። ኢትዮጵያችን ሁሌም እናታችን፣ የምንወዳት፣ የምንመካባት ሀገራችን። ሰላም ለኢትዮጵያ ሁልጊዜ ይላለሁ። አመሰግናለሁ። አትሌት ደራርቱ ቱሉና ቀነኒሳ በቀለን ጨምሮ፣ አራት የኦሎምፒክ ባለክብሮች፣ ታዋቂ የኪነ ጥበብ ሰዎች በታደሙበት በዚህ ክንውን ላይ በርከት ያሉ ትውልድ ኢትዮጵያውያንና አሜሪካውያን ተሳትፈዋል። አምስት ኪሎ ሜትሮችም በሚያካልለው በዚህ ውድድር በአዋቂ ወንዶች አብርሃም ስሜ፣ አሸናፊ ከተማና ግርማ ኢላላ ተከታትለው በመግባት ባለድል ሆነዋል። በአዋቂ ሴቶች ጋዲሴ ደሪባ፣ ገዛሽን ገመዳና ቁጥሬ ዱለቻ ከአንድ እስከ ሶስተኛ ያለውን ደረጃ በመያዝ ውድድሩን በአሸናፊነት ደምድመዋል። በሕፃናት ዘርፍ ወንዶች ዮናታን ዳዊት ውድድሩን በአንደኝነት ሲያጠናቅቅ ዮናታን ንጉሴና ናትናኤል ቢንያም የሁለተኛና ሦስተኛ ደረጃን ይዘው አጠናቀዋል። በሴቶች አርሴማ ጸጋዬ ኤልናታ ቀነኒሳና ኤልሳማ ቀነኒሳ ከአንደኛ እስከ ሦስተኛ ደረጃን በመያዝ በዚህ ዓመት የአሸናፊዎች መዝገብ ላይ ስማቸውን አስፍረዋል። በዋቂ ወንዶች ውድድር ባለድል የሆነው አብርሃም ስሜ ስሜቱን እንዲያጋራን ጠይቀዋል። እንደ አጠቃላይ እንደዚህ አይነት ውድድሮች የምዘጋጅ ከሆነ ሌላ ፕሮፌሽናሉ አትሌቶችም ተጋብዞበት የተሻለ ውድድሩ ማድረግ ከተቻለ ይሄ ድል ብመቻች የተሻለ ነው። እኔ አጋጣሚ ነው እዚህ ቤተሰብ አስመዝግቦኝ እና ስለዚህ ይሄን አጋጣሚ ማግኘት ደስተኛ ኢንተርናሽናል ውድድሮችን ተወዳድር ያለው ያው በኢትዮጵያ ስር ማለት ነው። ስለዚህ ያው ጥሩ ውጤት አለ። የተወሰኑትን ጥቀስ ለአድማጮች ለአድማጮች እስካሁን ከሩጡት በ2018 የዩዝ ኦሎምፒክ አፍሪካ ላይ አልጀርስ ላይ አሸንፊያለሁ። እንዲሁም አርጀንቲና ላይም የወርቅ ሜዳሊያ አግኝቻለሁ። እንዲሁም በተለያዩ የመናጀር ውድሮችም አሸንፍ ያለው እንዲሁም ቶኪዮ ኦሎምፒክ ተሳታፊ ነበርኩኝ። ያው ይቀጥላል እንግዲህ። ታላቅ ሩጫ በዲሲ ከስፖርታዊ አብይ ክንውኑ ጎን ለጎን የተለያዩ የበጎ አድራጎትና የማንቂያ ዝግጅቶች ተከናውነውበታል። በሀገር ቤት ከጀምሯቸው ህብረተሰብ አገዝ ስራዎች ጋር በተገናኘ መልእክታቸውን ካስተላለፉት መካከል አንዱ እውቁ ተዋናይና በጎ አድራጊ ሰለሞን ቦጋለ ነው። መሬት አገኘን። ወደ ስልሳ ሺህ ካሬ ወይ ስድስት ሄክታር መሬት አግኝተናል። እሱ ላይ ሆስፒታል ለመገንባት የመጀመሪያውን ሂደቶች አካሂደን ሰብስበን የካሳ ክፍያ ወደ ዘጠና ሚሊዮን ብር ተከፍሏል። መሬት ምርመራ አድርገናል። አሁን ወደ ግንባታው ለመሄድ ወደ 14 ፕሮጀክቶች አሉ። እነዚህ 14 ፕሮጀክቶቻችንን የምንሸጥባቸው መድረኮች እንዲህ እንዲያሉት መድረኮች ናቸው እና የሁላችንም ትብብር ያስፈልገናል። ሁላችሁም የፍቅር እጆቻችሁን እንድትዘረጉልን በእግዚአብሔር ስም በዛች በተቸገረች በደሃ አገር ስም ጠይቃችኋለሁ። እግዚአብሔር ያክብርልን። በጣም አመሰግናለሁ። በዚህ ዝግጅት ላይ ኢትዮጵያ ውስጥ እየተፈጸሙ ናቸው ለተባሉ ሰብአዊ ጥፋቶች ትኩረት እንዲሰጥ ድምጻቸውን ለማሰማት የመጡ ትውልደ ኢትዮጵያውያንም ነበሩ። በኢትዮጵያ መንግስት ባለስልጣናት ላይ ተቃውሟቸውን ለማሰማት በሚሞክሩ ጊዜ መጠነኛ ግርግር ተፈጥሯል። ከዋሽንግተን ዲሲ ከተማ ከቨርጂኒያና ሜሪላንድ ግዛቶች የመጡ በርከት ያሉ ትውልድ ኢትዮጵያውያንና አሜሪካውያን የተሳተፉበት የዘንድሮው ታላቁ ሩጫ በዲሲ አዘጋጅ ኖቫ ኮኔክሽን የተባለው ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ የዘንድሮ መርሃ ግብር በመልካም ስኬት የተቋጭ እንደሆነ ይናገራሉ። የተሳካ ይመስላል በእኛ ግምት፣ ምናልባት ደግሞ ተሳታፊዎችን ዞሮ ዞሮ ብዬም ለማናገር እንደሞከርኩት ደስታቸውን እየገለጹ ነው ያሉት። በተለይ ለእኛ ስኬት የምንለው ከመጀመሪያው ዓመት እንዴት ሆኖ ነው ሶስተኛው ዓመት ሁለተኛው ቨርቹዋል ስለነበረ ሶስተኛው እንዴት ነው ከአራተኛው ብለን ነው የምመንዝ ነው። በዛ ምዘና ከሄድን የዘንድሮ እጅግ ያማረ ነው ብለን እናስባለን። ነገር ግን ደግሞ የሚጠበቅንብን ደረጃ ላይ ደረስን ብለን አናስብም እና በተሻለ በአማረ በየዓመቱ እየተሻሻለን እንድሄ ነው። ዶክተር ጋሻው መሰል ዝግጅቶች እንዲጠናከሩ ከትውልድ ኢትዮጵያውያን ስለሚጠበቁ ጉዳዮችም ቀጣዩን ተናግረዋል። በርካታ ወገኖቻችን በቀጣይነት እንግዲህ ነቀነኒሳ ደራርቱ፣ የእረኛ ቤተሰቦች ፋጡማ ሮባ፣ ቁጥሬ ዱለጃ፣ ሚሊዮን ወደ ተጉዞ የመጡት ወገኖቻችን ጋር ከሀገር ርቀዋል። ሄደን አብረናቸው እናሳልፍ ነው የሚሉት። አላማውም ደግሞ ሶስት ነው። የእኛ ዝግጅት በተለያዩ መድረኮች ላይ ከአንተ ጋር እንደተነጋገር ነው ወገኖቻችንን ማሰባሰብ፣ ባህላችንን የበለጠ ማስተዋወቅ፣ በማህበረሰባችን ውስጥ አስተዋጽኦ ያደረጉትን ማወደስ ነው እና በዚህ ረገድ በሁለቱ በማሰባሰብና ባላችንን በማወደስና የበለጠ በማስተዋወቅ ረገድ የበኩሉን አስተዋጽኦ አድርገናል ብለን እናስባለን። ያንን ደግሞ የሚያግዘን የእኛ ወገን ነው፣ መጥተው በዚህ ውድድር ላይ ሲሳተፉ ኢትዮጵያን በተደጋጋሚ በክብር ያስጠራትን የአትሌቲክስ የስፖርት ዘርፍ በትውልድ ኢትዮጵያውያንና አፍሪካውያን መካከል ትስስር ለመፍጠሪያነት ለመዋል ያለመው ኖቫ ኮኔክሽን ያዘጋጀው ታላቅ ሩጫ በዲሲ ግራንድ አፍሪካን ረን ለአራተኛ ጊዜ የተከናወነ ነው። ይኸው ተቋም ያዘጋጀው በተለያዩ ዘርፎች ተጽዕኖ ፈጣሪ አፍሪካውያንን የሚሸልምበትና የሚያከብርበት አፍሪካን ኢምፓክት አዋርድ በቀጣዩ ቀን ተከናውኗል። እሱን የተመለከተውን ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙ ስዩምን ለዘገባው እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በመቀጠል ደግሞ የምናልፈው ከፊልምና የቲያትር ጥበብ ባለሙያ ኤልያስ ማዳ ጋር ወደ አደረግነው ቆይታ ነው። ኤልያስ ማዳ በፊልም አዘጋጅነት፣ በጸሐፊነት አለፍ ብሎም ደግሞ በተዋናዊነት የሚሳተፍ ዘርፈ ብዙ ባለሙያ ወጣት ሲሆን በዋናነት ግን በቲያትር መምህርነት እና በፊልም መምህርነት ሙያው ይታወቃል። ኤልያስ በቅርብ ጊዜ ደግሞ በቴሌግራምና ክለብ ሀውስ በተሰኙ ማህበራዊ ሚዲያዎች ላይ ሲኒማ ጋለሪ የተሰኘ ገጽ በመክፈት በሳምንት ሶስት ቀን የትምህርት የመወያያና የትስስር መድረክ አስጀምሯል። ከኤልያስ ጋር ቆይታ አድርጌ የነበረ ቆይታችን ኤልያስ ራሱን ከሚያስተዋውቅበት ጀምራል። አመሰግናለሁ፣ ድሉ ስለተሰጠኝ ኤልያስ ማጫ እባላለው። ባክግራውንድ በትምህርት ቲያትር ነው። በኮሌጅ ብተምር ያለው በቀና አዲስ አበባ ዩኒቨርሲቲ ፊልምም እንደዛ ፊልም ግን በግል ኮሌጅ ከዛ ደግሞ የሚታወቀው ብዬ የማስበው በመምህርነቱ ነው። እንግዲህ ተማሪ በነበርኩበት ጊዜ እስከዚህ መምህር እስኮንኩበት ድረስ ባሉት ጊዜያቶች የተለያዩ ቴሌቪዥን ድራማ፣ መጽሐፍ፣ አልፎ አልፎ መተወን አይነት ተሳትፎዎች አሉ። በቴሌቪዥን ስክሪፕቶች፣ አጫጭር መስኮት የሚባል በቴሌቪዥን ወይ ደግሞ ኢቲቪ ቱ የሚባል ኢቲቪ ቻናል ላይ አፍሪካ እና ዘውግ ረዥም አመት በኢትዮጵያ ቴሌቪዥን ድራማ ሲሰሩ የነበሩ ሙያተኞች አሉ። እነሱ ጋር አጫጭር ርሰቶች፣ መጽሐፍ ከዛ ደግሞ ባላገሩ ቴሌቪዥን በተለይ ቅርብ ጊዜ ነው። እዛ ላይም በረዥም ጊዜ ሲሄድ የነበረ ሶስት ሁለት አንድ የሚባል ከመድረክ ቲያትር በካሜራ ዝግጅት ወይ ደግሞ በዳይሬክቲንግ ሰራ የነበረ ጎልቶ እንግዲህ የሚታወቀው ምናልባት በደንብ የሚታወቀው የማስበው የነገና ልምድ የሚለው ፊልም ነው። እሱ ፊልም ላይ በዳታ አዘጋጅ ሆኜ ነው የሰራሁት። በጣም ጥሩም ልምድ የተገኘበት ስራም ነው። አለም አቀፍ መድረክ ላይ ሄዶ ሪኮግኒሽን ያገኘ የሚያገኘ የትኛው ትጠራለህ ባል መቸኝም ወዶ መምርነት ይባሉ ሙያ ነው። ድጋሚ አመሰግናለው። ኤልያስ ጥበብ ጠራችኝ ይላሉ ብዙዎች፣ ጥበብ ጠራችኝ ይባላልና መቼ ነው አንተን እንግዲህ ወደዚህ ነገር የተሳብከው? ጥሪህን ያወቅከው መቼ ነው? እሱ ንግግር እውነት ነው በሰማለውም፣ ያው እውነትም እውነታም አለው። ሰው አውቆ ራሱ ሲገባ እኔ ባጭሩ ለማስቀመጥ በሁለት መልኩ በአውራው ደስ ይለኛል በጣም ሃይስኩል ወይ ኤሌመንተሪ እያለሁ ሚዲያ እንደዚህ ይሳተፋለሁ ተሳትፋለሁ ምናምን መልሶ አይደለም። ልክ በቃ አስራ ሁለተኛ ክፍል ጨርሼ ክረምት ላይ ሰፈራችን የሆነ ኮርስ ሲሰጥ ለሁለት ወር ምናምን ጓደኛዬ ቤት ስሄድ ነው አይቼ ዋን ናቸው ምንድን ናቸው ስለሆነ ኮርስ ይሰጣሉ እንውሰድ እንዴ ተባብለን ገባን። ስነጽሁፍና ትያትር የሚሰጥ አጭር ኮርስ ነው። ከዛ ተቀላቀል ወደድኩት፣ በቃ በዛው ነው የቀጠለው። ወደ ኮሌጅ ትምህርት ምናምን እያለ አንደኛ ይህን ነው ማነሳልሽ። ግን በኋላ ምን ምራቄን ሲዋጡ ስመጣ ሳብሰለስል፣ ኬት መጣ ብዬ ሳስብ፣ አባቴ ልጅ እያለን በጣም ለአርት ትኩረት እንድንሰጥ ያረግ ነበረ። በኋላ ነው ያወቅኩት። ይወልሻል ሰው ምንቹ እዛ ጋር ተጠረቃቅሞ የመጣ እንደሆነ አሁን ይሰማኛል። ልጅ ሆነን ለምሳሌ ዩኒቨርሲቲ እንኳን ያላገኘሁትን የጸጋዬ ገብረ መድን ሀሁ ወይም ፐፑ የሚለውን ሰውኔት፣ የመንግስቱ ለማ ስብስቦች እንዲህ አይነት የቲያትር ጽሁፎች ነበሩ ቤታችን እና እንድናነብ ያረጋል። ኢቭን ቲቪ ላይ የሚታይ አንድ ሙዚቃ ካለ ውዝዋዜ ካለ በተለይም ጠርቶኝ ቲቪ ላይ ያየሁትን ነገር መልሼ ቤት ውስጥ ለነሱ ፐርፎርም እንዳረግላቸው ያረገኝ ነበረ። ልብ ወለዶች እንዳነብ ያደረግ ነበር። መጽሐፍ ቅዱስ ይሁን በቁጥራችን ልክ ሁሉ ገዝቶ ሰጥቶን እንድናቅ እንድናነብ ያደረግ ነበር። እስቲ ላለ ያ መጽሐፍ ቅዱስ እና አሁን አሳቤ ከገባሽ በቃ ይሄ በኋላ ያወቅኳቸው እና ምናልባት የሱ ጥርቅም ሊሆን ነውን ብዬ አምናለሁ። በቃ አብረን እስካሁን አለ። እንግዲህ እንደ ወጣት በጥበብ ዘርፍ ውስጥ የራስን ስም መትከል ከባድ ነገር ነው። ራስን ሆኖ መውጣት መብቃትም ከባድ ነው። ምክንያቱም እንዴት ነበር የአንተ ጉዞ? ምን አይነት ተግዳሮቶች፣ ከባድ ነገሮችን አስተናገድክ ባለፉት አመታት? እርግጥ አሁንም መንገድ ላይ እንዳለ ሰው ነው ራሴ ማየው። ጆርኒ ነው ጉዞ ነው ብዬ ስለማምን ሁልጊዜም እየተለወጡና ግን ከፍ እያሉ እያደጉ መጓዝ ነው ብዬ ስለማምን ሁሌ እንደዛ ነው የማስበው። ግን እውነት ለማውራት እንደ ብዙ ወዳጆችቼ ወይ ደግሞ ኢትዮጵያውያን በዚህ ሚያ ውስጥ ሰራ እንደ ችግር ምንድን ነው ብዬ ሳስብ አንደኛው ኢኮኖሚካል ችግር ያው፣ አሁንም ድረስ ያለን የብዙዎች ደግሞ የታናናሾቼ ማየው ነው። እና ምሳሌ አንድ ሀሳብ ግን አንዱ የሚይዘው ማነቆ የሆነው ኢኮኖሚካል ፕሮብለም ነው። ሌላኛው ለምሳሌ በአካባቢሽ ያሉ ሰዎች የለም ወይ ከሙያ ውጭ ያሉ ሰዎች ይሆናል። ሰፋ አድርገን ስንመጣ በሀገርም ደረጃ ሊባል ይችላል ለጥበብ የተሰጠው ግምት፣ ግንዛቤ የተሰጠው ትኩረት ብለን ስናስብ ማህበረሰቡም ለአርት፣ ለአርቲስት እዚህ ሙያው ስላለ ሰው የሚሰጠው ግምት ልክ ሙያውን እንደ ትርፍ ሙያ ሁሌም ያንገበግበኝ ነው። በነገራችን ላይ ምክንያቱም የሆኑ ፕሮጀክቶች ይዘን ስን እንዲሆኑ ሰዎች ጋር ባለሀብቶች ጋር ሲኬር ለምሳሌ አንድ ስራ ለመስራት ፋይዳውን ራሱ ማያውቁ እኮ አለ። ለገንዘብ ጥቅም ብቻ አስበውት ምናልባት ምን ያመጣልኛል ሊሉ ይችላሉ። ግን ኪነ ጥበቡ ለሀገር ነው ያመጣው፣ ለማህበረሰብ እሱ አንድ ስጥ አንድ የሚያደረግም እሱ አታገኙም። እና በግል ግን ሰው ያው ማንም እንደሚገኑ አብሴ እንዳሁን ይኖራል ግን መማሪያ እያረግኳቸው ጊዜ ወደፊት ነው ጉዞ። መልካም እንግዲህ ገና በወጣትነትህ ማስተማር መርጠሃል የምታየው ክፍተት ስላለ ይመስለኛል። ወደዛ ያገባኸውና እንዴት ነው ፊልምና ትወናን ወደ ማስተማር ፊትህን ያዞርከው? መጀመሪያ እንዲሁ መምህር አከብራለሁ። በፊት አልሆነም። በፊት እውነት ለማውራት አሁንም ለክብር ያለኝ ነው። ሌብል አስተማሩኝ መምህር እና ይህን እንደሚሰራ መስራት እንደሚፈልግ ሰው አንዱ ክፍተቱን ይሞላል ብዬ ማስበው ማስተማር እንዲሆነ ይሰማኛል። እሱንም ስገባበት ደግሞ በአጭርም ኮርስም በጣም በቋሚነት በሚማሩበት ትምህርት ወይ ሌቭል ፎር ነው የምንለው እኛ ወይ ዲፕሎማ የሆናል፣ የሚማሩ ተማሪዎችን ሳገኝ በተቻለ መጠን ወደ ሙያው ተቀላቅለው በሆነ እውቀት በሆነ ክህሎት ከዛ ደግሞ ከፍ ባለ ደግሞ ጥሩ ስነ ምግባር የሚሰሩ የፊልም ሙያተኞች ሆነው ሁሌ የምንቀናበት ሌላ ሀገር ሌላ ዓለም የምናየው እንዲኖረን በጣም ትንሿ እንቅስቃሴች ነች ብሎ በማሰብ ነው። እና ማቆሞም አይነት አይደለም። በነገራችን ላይ የትኛውም ህልሞች ቢኖሩም በጣም መወደው ስለሆነ እሱንም ፋሽን የማስተምረው የሚቀጥለውም እንደሆነ ነው የሚሰማኝ። ሲኒማ ጋለሪ የተሰኘ ነገር ጀምረሃል። በቴሌግራም በጣም ብዙዎችን አሰባስበህ ቪዲዮዎችን፣ የተለያዩ ጽሁፎችን፣ ፒዲኤፍ ጽሁፎችን እያጋራ ውይይት ታደርጋለህ። እሱ እንዴት ነው የተጀመረው? ምን አይነት ነገሮችስ አፈራሁበት ትላለህ? የተጀመረው ከማስተማር ፍላጎት የተወለደ ነው። የዛ አካል ነው። ክላሱ ተገናኝቶ መማማር አለ። ሌላው ደግሞ አንዱ ይዞልን የመጣው ቴክኖሎጂ እንደዚህ አይነት ማህበራዊ ሚዲያዎች ናቸው እና የሲኒማ ጋለሪ ሀሳብ ማስተማር ብቻ እንዲይዝ አልፈለግኩም። እና አንዱን ቀን ሰኞ ሮባር በመያለን ይረዝም እና በጣም ብዙ ጥሩ ስንወያይ እስከ ስድስት ይሄድ ይችላል ሶስት ሰዓት ሁሉ ሊቆይ ይችላል ማለት ነው። እና ሰኞ ሰኞን ውይይት መርሃ ግብር ነው። ሀሳቡን ሬፌክት እንዲያደረግ ቀደሜ፣ ግን በሶሻል ሚዲያው ላይ እዛውም ላይ የሚሆን ፌስቡኬ ላይ የዛሬውን ርዕስ እያልኩ አስተዋውቃለሁ። ሰዎች ሬዲ እንዲሆኑ እዛ አንድ ርዕስ ላይ እንወያያለን ጠቃሚ ይሆን ሀሜት፣ ወይ ደግሞ እንደው ዝም ብሎ እርባና የሌለው ግን ደስተኛ ሲወራ፣ እንዲህ አይነት ርዕሶች ሳይሆን ሁሌም ያስጨንቀን ለውይይትም የተነሳው ርዕስ አውርተንበት፣ ተጨቃጭቀን፣ ሪፍሌክሽን ሀሳቦቻችን አንጠባርቀን መጨረሻ እንዳችን የሚይዘው ቁም ነገር እንዲሆን ፈልጋለሁ እና አንደኛው እሱ አይነት አኬር ነው። የሮብና አርቡ ግን ኦልሬዲ በኦንላይን የማስተማር ማለት ይቻላል። አጋጣሚ ሆኖም ደግሞ ባለፈው አርብ ነው የስክሪን ራይቲንግ ወይ ደግሞ የፊልም ድርሰት አጻጻፍ ኮርስን የጨረስኩት ማለት ነው። አሁን ከአንድ ሳምንት በኋላ የፊልም ዳይሬክቲንግ ወይ የፊልም ዝግጅት ኮርስ ይጀምራል እና ከነዛ ሀሳብ የተወለደበት በጣም በጣም የደነቀኝ እና ያልጠበቅኩት እየሆነ ያለው ብዙ አዳዲስ ሰዎችም ከዛ ደግሞ ፊልሙ ላይ ያሉ ሙያው ላይ ያሉ አንጋፋ የምንላቸው በግሌ እንኳን ማደንቃቸው ቀረቤት አድርጌት ቢኖረንም እንደ ደግሞ እንደ ሙያተኛ ማከብራቸው ሰዎች የሚሳተፉበት ነው። ኦንላይን ይሳተፋሉ፣ ሀሳባቸውን ያወራሉ። ግን እንግዳም አረጋቸዋለው። እኔ ሰኞ ሰኞ ባልኩሽ ሴሽን እና ምን ፈጠረ የሆነ እውቀት ከመወራወር ባለፈ ልምዶች ሼር ማድረግ ኔትወርክ ደግሞ እንዲፈጠር የእርስ በእርስ ግንኙነትም ትውቅም እንዲፈጠር ያድርጋልና መልክ ይዞ እየሄደ ነው። እንግዲህ እሺ፣ በጣም አመሰግናለሁ ኤልያስ፣ ስለነበረን ቆይታ አመሰግናለሁ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬይ መሰናዶ ነው። በኢትዮ ሳተላይት ላይ መከታተል ትችላላችሁ። እንዲሁም ደግሞ በቪያ አምሃሪክ ፌስቡክ ገጽ ላይ ታገኙታላችሁ። አምሃሪክ ዶት ቬኑስ ዶት ኮም ድረ ገጽም ላይ ይገኛሉ። ጋቢና ቪ ብላችሁ እዛ ውስጥ በመግባት ያመለጧችሁን የሰነበቱትንም መሰናዶች መከታተል ትችላላችሁ። ጋቢና ቪ በየቀኑ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ባለው ጊዜ ውስጥ የሰላሳ ደቂቃ የወጣቶች ፕሮግራም ነው። የእናንተን ተሳትፎ እንሻለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ አምሃሪክ ላይ ለጋቤና ያላችሁ እንድታደርሱን ነው የምንጋብዘው። እንዲሁም ደግሞ ማክሰኞና ሐሙስ የቀጥታ የስልክ ውይይቶች አሉን እዛም ላይ እንድትሳተፉ እንጋብዛለን። እነዚህ የውይይት ርዕሶችን ደግሞ በዋዜማው በሰኞ እንዲሁም ደግሞ በሐሙስ በፌስቡክ ገጻችን ላይ እናስተዋውቃለን። እዛ ላይ እየተከታተላችሁ ትሳተፉ ዘንድ እጋብዛለሁ። ቀጣዩ ዘገባችን ስፖርት ነው። በአምስተርዳም ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በኢትዮጵያ የተካሄደው ከ17 ዓመት በታች የሴካፋ ውድድር በሶማሊያ አሸናፊነት ተጠናቋል። የዓለም አትሌቲክስ የ2022 ምርጥ የወንድና ሴት አትሌት እጩዎቹን ይፋ አድርጓል። ሳውዲ አረቢያ በታሪኳ ለመጀመሪያ ጊዜ የሴቶች ፕሪምየር ሊግን አስጀምራለች። ይለናል ኬኔዲያ ባተ ይቀጥላል። ትናንት በአምስተርዳም በተካሄደ የማራቶን ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አንጸባራቂ ድል አስመዝግበዋል። ኢትዮጵያውያን ከአንድ እስከ ሶስት ያለውን ደረጃ በያዙበት በሴቶች ምድብ አትሌት አልማዝ አያና ርቀቱን ሁለት ሰዓት ከ17 ደቂቃ ከ20 ሰከንድ በማጠናቀቅ የመጀመሪያ የማራቶን ውድድሯን የስፍራውን ክብረ ወሰን በማሻሻል ጭምር አሸንፋለች። የሪዮ ኦሎምፒክ የወርቅና የነሐስ ባለቤቷ አልማዝ አያና ትናንት በማራቶን ያስመዘገበችው ሰዓት በመጀመሪያ የማራቶን ውድድር የተመዘገ የዓለም ፈጣኑ ሰዓት ሲሆን በአጠቃላይ ደግሞ ሰባተኛው ፈጣን ሰዓት መሆኑን የዓለም አትሌቲክስ መረጃ ያመለክታል። ከዚህ ቀደም በዋናነት በመካከለኛ ርቀት የምትታወቀው አትሌት ገንዘቤ ዲባባ ደግሞ ውድድሩን በሁለተኝነት ስታጠናቀቅ፣ ሌላኛዋ ኢትዮጵያዊት አትሌት ፀሐይ ገመቹ ሶስተኛ ወጥታለች። አትሌት ገንዘቤና ፀሐይም ልክ እንደ አልማዝ ሁሉ ትናንት በአምስተርዳም ባደረጉት የመጀመሪያ የማራቶን ውድድራቸው ነው የሜዳሊያ ባለቤት የሆኑት። በወንዶች ምድብ በተካሄደው ውድድር ደግሞ ደግሞ አትሌት ጸጋዬ ጌታቸው ርቀቱን ሁለት ሰዓት ከአራት ደቂቃ ከአርባ ዘጠኝ ሰከንድ በማጠናቀቅ አሸንፏል ሌላኛው ኢትዮጵያዊ አትሌት ባዘዘው አስማረ በ በሁለት ሰዓት ከአራት ደቂቃ ከሀምሳ ሰባት ሰከንድ የሶስተኝነት ደረጃን ይዞ ሲያጠናቀቅ ባዘዘውን በሶስት ሰከንድ ቀድሞ በመግባት ሁለተኛ የወጣው ኬንያዊው ቲቱስ ኪፕሩቶ ነው ከ17 ዓመት በታች የሴካፋ ውድድር በሶማሊያ አሸናፊነት ተጠናቋል። በኢትዮጵያ አስተናጋጅነት ከመስከረም 23 2015 ዓ ም ጀምሮ በአበበ ቢቂላ ስታዲየም ሲከናወን የቆየው የምስራቅና መካከለኛ አፍሪካ እግር ኳስ ማህበር ሴካፋ ውድድር ቅዳሜ እለት ፍጻሜውን ሲያገኝ ሶማሊያ የወርቅ ሜዳሊያ ባለቤት ሆናለች። ከደቡብ ሱዳን ጋር ለፍጻሜ የደረሰው የሶማሊያ ከ17 ዓመት በታች ብሔራዊ ቡድን ቅዳሜ እለት የተካሄደውን የፍጻሜ ጨዋታ ሶስት ለአንድ በሆነ ውጤት አሸንፏል። በዚህም ሶማሊያ የውድድሩ ሻምፒዮን በመሆን ዋንጫውን ስታነሳ፣ ደቡብ ሱዳን በሁለተኝነት በማጠናቀቅ የብር ሜዳሊያ ተሸላሚ ሆናለች። በኡጋንዳ ና ታንዛኒያ መካከል ለደረጃ የተደረገው ጨዋታ አንድ ለአንድ በሆነ አቻ ውጤት መጠናቀቁን ተከትሎ በተሰጠ የመለያ ፍጹም ቅጣት ምት ታንዛኒያ አራት ለአንድ አሸንፋ ሶስተኛ ደረጃን በመያዝ ውድድሯን አጠናቃለች። ኢትዮጵያ የምድቡ ሁለት ጨዋታዎችን ተሸንፋ ከውድድሩ በጊዜ መሰናበቷ ይታወሳል። በሌላ የእግር ኳስ ዜና በካፍ ኮንፌዴሬሽን ዋን ሩጫ ወደ ሁለተኛ ዙር ማጣሪያ ያለፈው ፋሲል ከነማ ሩጫውን በዚህ ዙር ለማብቃት ተገዷል። ፋሲል በሜዳው ባደረገው የመጀመሪያ ጨዋታ የቱኒዚያውን ሴፋክሲያንን አስተናግዶ ዜሮ ለዜሮ ቢለያይም ቅዳሜ ዕለት በቱኒዚያ ባደረገው የመልስ ጨዋታ አንድ ለዜሮ ተሸንፏል። በዚህም በድምር ውጤት አንድ ለዜሮ ተሸንፎ ከዘንድሮው የአህጉራዊ ውድድር ተሳትፎ ተሰናብቷል። የዓለም አትሌቲክስ የሀያ ሀያ ሁለት ምርጥ የወንድና ሴት አትሌት እጩዎችን ይፋ አድርጓል። በሁለቱም ፆታዎች አስር አስር አትሌቶች በእጩነት ተመርጠዋል። በተለያዩ የአትሌቲክስ ዘርፎች አመቱን ሙሉ ባስመዘገቡት ውጤት መሰረት ለእጩነት ከቀረቡት ከእነዚህ አትሌቶች መካከል ኬንያውያን አትሌቶች ሲካተቱ ከኢትዮጵያ በእጩነት የቀረበ አትሌት የለም። ከኬንያ በወንዶች ለአመቱ ምርጥ አትሌትነት የታጨው ከሶስት ሳምንታት በፊት በራሱ የተያዘውን የማራቶን የአለም ክብር ወሰን ያሻሻለው ኤልዩድ ሲሆን በሴቶች ደግሞ በ1500 ሜትር የአለምና የዳያመንድ ሊግ ሻምፒዮን የሆነችው ፌይዝ ኪፕ የጎን ታጭታለች። በ3000 ሜትር መሰናክል የዓለምና የዳያመንድ ሊግ ሻምፒዮን የሆነው ሞሮካዊው ሶፊያን ኤልባካሊ በወንዶች ምድብ በእጩነት የተመረጠ ሌላ አፍሪካዊ አትሌት ነው። በሴቶች ደግሞ ናይጄሪያዊቷ የ100 ሜትር ኮከብ ቶቢ አሙሳን በአመቱ ባሳየችው ድንቅ ብቃት ለምርጥ አትሌትነት የታጨች ሁለተኛዋ አፍሪካዊት ሴት ናት። ለዘን ዘንድሮ የዓለም ምርጥ አትሌትነት በሁለቱም ጾታ ሁለት ሁለት አትሌቶችን በማሳጨት ዩናይትድ ስቴትስ ቀዳሚው አገር ናት። ሳውዲ አረቢያ በታሪኳ ለመጀመሪያ ጊዜ የሴቶች ፕሪምየር ሊግ ውድድር ጀምራለች። አዲሱ የሳዑዲ አረቢያ የሴቶች ፕሪምየር ሊግ ሐሙስ ምሽት በሪያድ ተጀምሯል። በሊጉ ስምንት ቡድኖች የሚሳተፉ ሲሆን ቡድኖቹን ያቋቋሙት የወንዶች ክለቦች ናቸው። በሚቀጥለው ወር ደግሞ ሳዑዲዎች 17 ክለቦች የሚሳተፉበት አንደኛ ዲቪዚዮን ሊግ ለማስጀመር አቅደዋል። ይህም በሁለቱም ውድድሮች የሚሳተፉ ክለቦችን ቁጥር 25 ያደርሰዋል። ሳዑዲ ያስጀመረችው አዲሱ የሴቶች ሊግ በቀጠናው ብቻ ሁለተኛው ፕሮፌሽናል የሴቶች ሊግ ሲሆን የባህር ማዶ ተጫዋቾችንም ቀልብ በመሳብ ላይ እንደሚገኝ የተለያዩ መገናኛ ብዙሃን ዘግበዋል። በሁለት ምድቦች ተከፍሎ በመካሄድ ላይ የሚገኘው የሴቶች ፕሪሚየር ሊግ ውድድሩ ለ14 ሳምንታት እንደሚቆይ ተገልጿል። የሊጉ ተሳታፊዎች የ38500 ዶላር ሽልማት እንደተዘጋጀላቸውም የሳውዲ እግር ኳስ ፌዴሬሽን አስታውቋል። በሳውዲ የሴቶች እግር ኳስ ከስር ጀምሮ የሴት አሰልጣኞችና ዳኞችን እስከ ማፍራት ድረስ በፍጥነት ስምምነት እያደገ እንደሆነ ይነገርለታል። ባለፈው ወር የሀገሪቱ ሴቶች ብሔራዊ ቡድን ለመጀመሪያ ጊዜ በሜዳው ከቡታን አቻው ጋር ተጫውቶ ሶስት እኩል በሆነ ውጤት መለያየቱ ይታወቃል። በመጨረሻም ፊፋ በኳታር ላሉ የስደተኛ ሰራተኞች ሊደረግ የታሰበው የካሳ ክፍያ በተሻለ ሂደት ላይ ስለመሆኑ ፍንጭ ሰጠ። ፊፋ በኳታር የሚገኙ ሰራተኞች የዓለም ዋንጫ ፕሮጀክቶችን ሲገነቡ ለደረሰባቸው ጉዳት ካሳ እንዲያገኙ መርዳት ይፈልጋል ሲሉ አንድ የፊፋ ባለስልጣን ሐሙስ ዕለት ለአውሮፓ ህግ አውጪዎች ተናግረዋል። አምነስቲ ኢንተርናሽናል ለተጎጂዎች ካሳ ክፍያ ፊፋ አራት መቶ አርባ ሚሊዮን ዶላር ማዋጣት አለበት ማለቱን ተከትሎ በአውሮ የሚገኙ የእግር ኳስ ፌዴሬሽኖች የአምነስቲን ጥሪ ደግፈዋል። ይህ የገንዘብ መጠን ፊፋ በኳታር 2022 የዓለም ዋንጫ ለሚሳተፉ 32 ሀገራት ከሚከፍለው ገንዘብ ጋር የሚስተካከል ነው። ኳታር ከ12 ዓመታት በፊት የዓለም ዋንጫን የማስተናገድ እድል ካገኘች በኋላ ለዝግጅቱ ስታደርግ በነበረው የስታዲየሞችና ሌሎች ፕሮጀክቶች ስራ በርካታ ስደተኛ ሰራተኞች ለሞትና ለአካል ጉዳት መዳረጋቸውን ተከትሎ የተለያዩ ጫናዎች ደርሰውባታል። ህይወታቸውን ላጡ የስደተኛ ሰራተኞች ቤተሰቦችና ለተጎጂዎች ካሳ መክፈል እንደሚያስፈልግ ፊፋ እንደሚያምን የገለጹት የተቋሙ ምክትል ዋና ጸሐፊ አላሳይደር ቤል በእርግጠኝነት ሂደቱን የማስቀጠል ፍላጎት አለን ሲሉ በኳታር የሰራተኞች መብት ጉዳይ ላይ የአውሮፓ ምክር ቤት በፈረንሳይ ባደረገው ውይይት ላይ ተናግረዋል። ዘገባው የአሶሽየትድ ፕሬስ ነው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። የአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ለምሽቱ የያዝንላችሁ ዘገባዎች ተጠናቀቁ። ሰዓቶቻችን ግን ሰዓታችን ግን አልተጠናቀቀም። ሙዚቃ እንጋብዛችሁ። ጊዜያችን ቆይታችንን እዚህ ላይ ፈጸምን። የደንገረመው መሰናደውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ አስተናጋጆች እንዲሁም ደግሞ የስቱዲዮ ባለሙያዎችና ዘጋቢዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።